ዲያቆን ዮሴፍ ተፈሪ የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ሰብሳቢና ግድቡ የኔነው ዘመቻ አስተባባሪ፣ ወይዘሪት ሚሚ ወልደ ዮሐንስ ጽናት ለኢትዮጵያ አገር ወዳዶች ማህበር አባልና ግድቡ የኔነው ዘመቻ አስተባባሪ፣ እንዲሁም አቶ ወንድም አገኘው አዲስ የጽናት ለኢትዮጵያ አገር ወዳዶች ማህበር አባልና ግድቡ የኔነው ዘመቻ አስተባባሪ። በቅድሚያ ዲያቆን ዮሴፍ ይህንን ዘመቻ ግድቡ የኔነው በሚል ዘመቻውን ለመጀመር ወይም ግንዛቤ ማስጨበጫውን ለማስጀመር የተነሳሳችሁት ከምን አኳያ ነው? ፋይዳው ምን ይሆናል? በቅድሚያ ስለጋበዛችሁኝ በድርጅትም በዚሁ በእንቅስቃሴውም ስም አመሰግናለሁ። እንግዲህ ይህ ነገር በእኛ በኩል ከተጀመረ አራት ወር እንደዚህ በላይ ይሆናል። እንደሚታወቀው ምንችም እዚህ በአሜሪካን መንግስት ድርድሩን አዘጋጅተን የሆነ ሰነድ ፈርሙ ተብሎ የኢትዮጵያን ዴሌጌቶች ጠይቀው ዝርዝሩን አብዛኛውን የኢትዮጵያ ሕዝብ ያውቀዋል። የኢትዮጵያ መንግስት ይህንን አልቀበልም ብሎ ባለበት ወቅት ብዙ አስፈሪ የሆኑ ነገሮች በተለይም በአሁን በትራምፕ አድሚኒስትሬሽን ኢትዮጵያን ሊቀጡበት የተዘጋጁበት ጉዳዮች እንደነበሩም እንደሰማን፣ ቀደም ሲል እኛ ይዘነው የነበረውን ጉዳይ ለጊዜው ቆይተን እዚህ ነገር ላይ ትኩረትን ለመስጠት ተገዳን። ነገሩ በተለይ በመንግስት እጅ የተያያዘ ጉዳይ እንደመሆኑ እኛም በአቅማችን ልናደርገው የምንችለው ጉዳዩን ለመርዳት ከውጭ ያሉትን የኢትዮጵያን ማህበረሰብን ሰባስበን በዚህ ነገር ላይ ትኩረት እንድናደርግ አጋዥ ለመሆን ነው። እንግዲህ እና ጉዳዩን ለማወቅ ምንድን ነው በተለይ የዚህ የድርድሩ ነገር አመታት ያስቆጠረ ጉዳይ በመሆኑ ብዙ ደግሞ በግብጾችን በኩል ብዙ ሚስ ኢንፎርሜሽን የተሳሳተ መረጃን በማምጣት በዓለም ደረጃ በተለይ በአረብ ዓለም ውስጥ ብዙ ኢትዮጵያን ሊጎዳ የሚችሉ ፐብሊክ ሪሌሽን ወይም ሕዝብ ጋር እየቀረቡ ያወጡት ጉዳይ በሙሉ የእኛን የኢትዮጵያን ሁኔታ የሚያሳጣት ሆኖ የቀረበ ስለነበረ እኛም ደግሞ በተለይ የዲያስፖራው ዓለም ውስጥ ያለ ነው በዚህ ነገር ላይ ያልተሳተፍነው በመሆኑ በመጀመሪያ የጠየቅነው ነገር ምንድን ነው? እርግጥ ለእኛ መነሻው የሆነን ነገር ምንድን ነው? የኢትዮጵያ መንግስት፣ አትሊስት በዚህ ጉዳይ ላይ የኢትዮጵያን ህልውና የሚያስከብር አቋም መያዙን ካረጋገጥን በኋላ ይህ ደግሞ እኛም የምንደግፈው በመሆኑ ስራውን ከመጀመራችን በፊት ውስጥ ገብተን ለብዙ ዓመት የያዛችሁት ጉዳይ ነው እና እባካችሁ አንድ ሁለት ብላችሁ የእናንተን ዋና ዋና መሰረታዊ የሆኑ ጉዳዮችን አስረዱን። ላትስማሙበት ወይም ኖን ነጎሽየብል ብላችሁ መስመር ያሰመራችሁበት ቦታ ላይ ምን እንደሆነ ግለጹልን። ከእኛስ ምን ትፈልጋላችሁ እንድንረዳ ምክንያቱም ይህ ጉዳይ እናንተ የያዛችሁት ነው እናንተ ናችሁ መሪ በዚህ ጉዳይ ላይ እና አስጠኑን ብለን እግዚአብሔር ይስጣቸው ከአዲስ አበባ ዝርዝር አድርገው አንድ አስራ ሁለት ታላላቅ ነጥቦች እንደውም እንኳን እኛ ይህንን እንኳን ይህን ጉዳይ ጠየቅን ለምን ብዙ እዛ ውስጥ ያሉ ነጥቦች እኛም የማናቃቸው ጉዳዮች ነበሩ። ያንን ዝርዝር ካገኘን በኋላ በሰፋ ባለ መንገድ የእኛንም ህብረተሰብ ከዛም አልፈንደርን ደግሞ በውጭ ዓለም ያሉትንም ህዝብ ደግሞ ይህን የኢትዮጵያን ጉዳይ እንዲያውቅ የተለያዩ ነገሮችን ጀምረናል። በኋላ መዘርዘር እንችላለን። ነገር ግን ምንድነው ኢሰንሽሊ ያደረግነው የኢትዮጵያን ጉዳይ ለመጀመሪያ ጊዜ ግብጾች ያወጡትን ሚስ ኢንፎርሜሽን መልስ የሚሰጥ ምሁራኖች ተዘጋጅቶ የሚወጡበት እኛም ይህንን ተቃውሞ ኢትዮጵያዊ አሜሪካን በመሆናችን የኛም ተሰሚነት መኖር አለበት በሚል በፊት ጀምረው የነበረው አይነት ኤች አር መቶ ሀያ ስምንትን የሚመስል ካምፔን ጀምረን ለእነዚህን ጉዳይ የያዙትን አካሎች ማለትም ስቲቭን መኖችን የግምጃ ቤቱን ዋናውን ሴክሬተሪ ኦፊሻል ደብዳቤ ጽፈን ለመጀመሪያ ጊዜ እነሱም ለዛ ደብዳቤ አክብረው መልስ ሰጥተውን ከነሱም ጋር ግንኙነት ፈጥረን ይህንን ነገር ዝም ብለን እኛ ማናኝ መሆናችንን እዚህም ኢትዮጵያ የፖለቲካል ካፒታል እንዳላት እሱንም እንዲያውቁት በሚል ሁኔታ እንቅስቃሴውን የጀመርነው እንግዲህ ልክ ፌብሯሪ መጨረሻ ላይ የኢትዮጵያ ልኡካኗን ወደ ዋሽንግተን ዲሲ አለክም በዚህ ጉዳይ ላይ ድርድሩ ላይ አልቀርብም ካለችበት ጊዜ በኋላ በመሆኑ በዛ መንገድ ነው እንግዲህ እንቅስቃሴ የተጀመረው ማለት ነው የኔ ግድብ ነው የሚለውን በኋላ ጉዳዩ ላይ እንመጣበታለን ሁሉም በጥምር ግን የተጀመረው በዛም ወቅት ነው ወይዘሪት ሚሚስ በእርስዎ በኩል እዚህ የግድቡ የኔ ነው ዘመቻ ፋይዳው ምንድን ነው ምን ለማግኘት ነው የጽናት ለኢትዮጵያ ሀገር ወዳዶች ማህበር በዚህ እንቅስቃሴ ውስጥ ተሳታፊ ለመሆን የወደደው ስለ ጋበዛችን በቅድመ እጅግ በጣም አመሰግናለሁ ዳቁን ዮሴፍ እጅግ በጣም የማከብራቸው ወንድምናቸውና ክብር ይሰማኛል። እሳቸው ባሉበት አብረን ኢንተርቪው ማድረግ በመቻል ለኢትዮጵያ ብዙ እንደሚደክሙ እና ያለንና የኛ የጽናት ለኢትዮጵያ ግሩፕ አላማ ኢትዮጵያን ጉዳይ የኢትዮጵያን ነገር ቅድሚያ ሰጥቶ ድጋፍ መስጠት ነው። በተለያየ መልኩ ስናደርግ የነበረው እና አሁንም ቮካሲ ኔትወርክ ቲም ፎር ኢትዮጵያና ዲያቆኒሴፍ ያሉበት የኢትዮጵያን አሜሪካን ሲቪል ካውንስል እነሱ ጋር በመተባበር አባይ ግድብን ለመቀጠል ወይም ደግሞ ከዚህ በፊት ቲሙ መጥቶ አሜሪካን ሀገር ድርድር በሚያደርግበት ወቅት አሜሪካንና የዓለም ባንክ ኢትዮጵያን ውጥ ከማደራደር ወደ ማስገደድ የሄዱበትን መንገድ እንደ አንድ ኢትዮጵያዊ የማንቀበለው ጉዳይ በመሆኑ አንደኛ ህዝባችን ይሄን ነገር አውቀው ከመንግስታችን ጎን እንዲቆም ጥሪ ለማድረግ በሶሻል ሚዲያውም ሆነ በማንኛውም በፒቲሽኑም ለመተባበር በዚህ በጥናት ለኢትዮጵያ ግሩፕ ጋር አብረን እየሰራን ያለ ነው። ኢትዮጵያ ሰማኒያ ፐርሰንት ትልቁን የውሃ ሰጥሁና ምንም አይነት ጥቅም የማታገኝበት ነገር ስለነበር እና አሁንም ምንም እንዳታገኝ በተለይ ግምጾች እየሰሩ ያሉት ነገር እና የኢትዮጵያ መንግስት ደግሞ ይህንን እንዲህ በማለቱ እኛም ደስተኞች ነን። ምክንያቱም የኢትዮጵያ ሉዓላዊነት ነው፣ ክብራችን ነው። ይህንን የመጠቀም መብት እንዳለን እናውቃለን። ስለዚህ በተቻለ መጠን ልክ ዲያቆኔሴስ እንዳሉት ህዝባችንን ከማሳወቅና ከመንግስታችን ጎን ለመቆም ከዛም አልፎ ደግሞ አሜሪካና የዓለም ባንክ ከአስገዳጅነት ጠምዛዥነት ወጥተው በተለይ ኢትዮጵያን አሜሪካን አሜሪካን ሀገር ያሉ ወገኖቻችን የዲፕሎማሲዎችን በማስተባበር በመመለስ ኤችአርም ለስ ይሰራበት እንደነበረው ሴናተሮችን፣ ዲፕሎማሲዎችን እና የሚመለከታቸውን ክፍል በሙሉ ወደ እኛ በማምጣት ከጎናችን እንዲቀሙ በማድረግ እና በተለይ ህዝባችንን በማሳወቅ ደረጃ እየሰራ ያለ ነው። አቶ ወንድም አገኘስ እርስዎም ከጽናት ለኢትዮጵያ ሀገር ወዳዶች ማህበር አባል ነት ማህበሮው በዚህ የግድቡ የኔ ነው ዘመቻ ተሳትፎ ምንን ለማስገኘት ነው የእንቅስቃሴ ተሳትፏችሁ? አመሰግናለሁ። ካሳሁን ጽናት ኢትዮጵያ፣ በኢትዮጵያ ጉዳይ ላይ ቀን ክሌት የሚሰራ ለበርካታ አመታት የቆየበት ቢያንስ ለስድስት አመት ያክል የሰራበት ጉዳይ ነው። በአሁኑ ሰዓት ይህ አጀንዳ ወደፊት መስመር የመጣበት ምክንያት ኢትዮጵያ በብዙ ችግሮች ውስጥ በተወጠረችበት ሰዓት ያንን አድቫንቴጅ ተጠቅመው የረጅም ጊዜ ስትራቴጂክ የሆነ አጀንዳቸውን እውን ለማድረግ ታሪካዊ የሆኑ ጠላቶቻችን በኢትዮጵያ ላይ የዘመጡበት ጊዜ በመሆኑ ነው። አሁን እንደምናየው የኢትዮ አሜሪካውያን ሲቪክ ካውንስል እና ሌላም አለ አድቮኬሲ ግሩፕ ኔትወርክ የሚባል ነው፣ በዚህ ጉዳይ ላይ የተሰማራ እነዚህ ሁለት ትልቅ ተቋማት በአባይ ጉዳይ ላይ የተነሱ ችግሮችን ለመቅረፍ ከፍተኛ ዲፕሎማሲያዊ እና የተለያዩ የጫናዎችን ከፍተኛ ሞራን በማሰባሰብ ዓለም አቀፍ ተጽዕኖ ለማድረግ በከፍተኛ ጥረት እየተንቀሳቀሱ ነው። ከኢትዮጵያ መንግስትም ጋር እየተበበ ትብብር ከእነዚህ ኃይሎች ጋር ደግሞ ከሬሚታንስ ካምፔን ጀምሮ ባለፉት የጎሳ ፖለቲካ በጊት ሀገር በሚሉ ሁለት ዘመቻዎች ላይ አብረን ሰርተናል። የእኛ ሚና በአብዛኛው እንደ ጽናት ለኢትዮጵያ እነዚህ ተቋሞች ወይም ቡድኖች እያደረጉ ያሉትን ነገሮች በይነመረብ ዘመቻው ውስጥ እንዲጎሉና ወደ ህዝብ እንዲሰርጡ ማድረግ ነው። አሁንም ኢትዮጵያ ከፍተኛ አደጋ ላይ ነች። ግብጾች የኢትዮጵያን ህልና በመፈታተን ለረጅም ጊዜ በአስራ ዘጠኝ ሀያ ዘጠኝ በአስራ ዘጠኝ ሀምሳ ዘጠኝ የተፈራርሟቸውን የአንግሎ ኢጂፕሻንስ ትሬች የሚባለውን እንዲሁም በአስራ ዘጠኝ ሀምሳ ዘጠኝ ሱዳን ነጻ ከወጣሽ በኋላ ያደረጉት ውል ማለትም የኢትዮጵያን የሚያገለውን ውል እንደገና እንዲመጣና እንዲቋጠር ይፈልጋሉ። ይህ ደግሞ የኢትዮጵያን ህልና የሚፈታተን አደጋ ላይ የሚጥል ነው። የኢትዮጵያ ህዝብ አብዛኛው እንደምታውቀው ወደ ስልሳ ፐርሰንት የሚሆነው ኤሌክትሪክ ኃይል ተጠቃሚ አይደለም። እነሱ መቶ በመቶ ይጠቀማሉ። የኢትዮጵያ ህዝብ በድህነት አረንቋ የሚኖር አባይ በፊት ለፊቱ እያለፈ በጉስቁልና የሚኖር ህዝብ ነው። ያ ህዝብ አባይን መጠቀም አለበት። አባይን ሲጠቀም ደግሞ ግብፆችንም ሆነ ሱዳኖችን ሱዳኖችን የሚጎዳ አይደለም። በአሁኑ ሰዓት ይሄን አጀንዳ ያነሱበት ምክንያት ህዝቡ ተከፋፍሏል፣ ብሔራዊ ስሜቱ ተንብሏል በሚል ነው። ስለዚህ ጥናት ለኢትዮጵያ ለዓለሙ ለጥላትም ለወዳጅም ለማስተላለፍ የሚፈልገው መልዕክት ምንድን ነው? የኢትዮጵያ ህዝብ በአንድነት መቆሙን በመካከላችን ያለውን ሶሊዳሪቲ ማሳየት ነው። ምክንያቱም እነሱ ተከፋፍለዋል ብሎ ባሰቡበት ሰዓት ነው ይሄ ነገር እየተሰራ ያለው እና በአጠቃላይ በሚደረጉ ስራዎች በሙሉ ከመንግስት ጎን ከነዚህ ቋማት ጎን በመቆም የኢትዮጵያውያንን የአንድነት ድምፅ ማሰማት ነው። ዲያቆን ዮሴፍ ቅደም ሲል ኢትዮጵያውያን አሜሪካውያን ዜጎች ምክር ቤት በተለይም የአሜሪካን ሀገር ውስጥ ተደርጎ በነበረው የድርድር ሂደት ውስጥ የተቻለውን እገዛ ለማድረግ እንደሞከረ አንስተዋል። አንድ ያ የድርድሩ ሂደት በሚያውቁት መልክ መጠናቀቁ ወይም ደከና ካቴው ተሰናክሎ ድርድሩ መቋረጡ ደረጃ የደረሰበት ምክንያት ምንድን ነው? በኢትዮጵያ በግብፅና በሱዳን መካከል ያሉት ልዩነቶች በምን መልክ ሊወገድ ይገባል የሚል ምክረ ሀሳብ ነው ያላችሁ? በእናንተ ካደረጋችሁት ጥናት ወይም ባደረጋችሁት ተሳትፎ የተገነዘባችሁት ነገር ምን መደረግ አለበት ይላሉ? እሺ፣ በአንድ በኩል ስናየው የነበረው ድርድር በምን አይነት መንገድ ነበር የተዋቀረው የሚለውን ራሱን የቻለ ፈተና ነበር ለኢትዮጵያ የመጣው። ሌላው ደግሞ በዛ ድርድር ውስጥ የነበረው ኢትዮጵያን ለይቶ የሚያጠቃው ጉዳይ ደግሞ ምንድን ነው የሚለው፣ እሱ ደግሞ ራሱን የቻለ አካል ነው። በአወቃቀሩ በኩል የመጣው ፈተና ምንድን ነበረ? አንደኛ የአሜሪካን መንግስት ኢትዮጵያን ጉዳዩን እንድታይ ወይም እነሱ በዚህ ጉዳይ ውስጥ እጃቸውን ከማስገባታቸው በፊት የወርልድ ባንክ ከጉዳዩን ተሰሚነት ለማግኘት እንዲችሉ ከወርልድ ባንክ ጋር ሆነው ኢትዮጵያ ድንገት ይህን ነገር የማትቀበል ቢሆን ምን አይነት ተጽዕኖ ልናመጣባት እንችላለን የሚለውን ነገር አጥንተውበት እንደመጡ ደረስንበት። ይህም ማለት ምንድን ነው? በአንድ በኩል ከዚህ በፊት ሲያደርጉት ከነበረው እርዳታ ለየት ባለ መንገድ ማርሻል ፕላን ፎር ኢትዮጵያ ብለው ሪፎርምስት መንግስት መጥቷል እና ያንን መንግስት በቁጡር እንዲቋቋም ለሚያደርግ እርዳታ እንሰጣለን ብለው ሁለቱም አካሎች የአሜሪካ መንግስት፣ የወልድ ባንክ ተማክረውበት እንደሰማነው ከሆነ ወደ አምስት ቢሊዮን ብር የሚያህል እርዳታ ለመስጠት እቅድ ተደርጎ ያንን ግን ጠረጴዛው ላይ ያስቀምጠው ኢትዮጵያ ማትቀበል ከሆነ አንደኛ፣ ይህንን እርዳታ ለማቆም ቀጥሎም፣ ሌላ አይነት ተጽዕኖም ደግሞ የኢኮኖሚክ ተጽዕኖ በኢትዮጵያ ላይ እንደሚመጣ ለማስፈራራትም እሱን ተዘጋጅተውበት ነው የመጡት። ሲመጡ ግን በተጨማሪ ያደረጉት ምንድን ነው? እኛ የምናደርገው ሚና የታዛቢነት ነው፣ የተመልካችነት ነው እንጂ ከዛ ወጥተን እኛ ኢትዮጵያንንም ሆነ ግብፅንም የተቀረውን ሱዳንንም የሚያስገድድ አንቀጽ ለመለስ ወይም ደ እናንተን የማትፈልጉበትን ነገር እንድትስማሙ ለማድረግ አይደለም ብለው ቃል ገብተው ነው የገቡት። እንግዲህ ብዙ አሁን የምንሰማው የአብይ መንግስት ለምን አሜሪካኖችን በዚህ ጉዳይ ላይ አስገባል የሚለው በእውነት ከታየ ከሆነ በዲፕሎማቲክ ዓለም የአንድ ሀገር ወዳጅ መንግስት ነኝ ብሎ ብዙ አስተዋጽኦም ላደረገ ኢትዮጵያም ደግሞ በአንጻሩ በብዙ ነገሮች ለአሜሪካ ብቻ ሳይሆን ለምዕራብ ዓለም ሁሉ በተለይ ይህን ይህንን አካባቢውን ኢትዮጵያ ያለችበትን አካባቢ የማረጋጋት ትልቅ አስተዋጽኦ የምታደርግ ሀገር በእንዲህ አይነት ወዳጅነት የተፈጠረ ነገር ታዛቢ ልሆን ብሎ ሲመጣ እጄን አላስገባም ብሎ ሲመጣ የለም አትገባም ብሎ መከልከል የሚያስከትለው የዲፕሎማቲክ ፍንጭ ለኢትዮጵያም የሚበጅ ስላልሆነ በታዛቢነት ስትሆኑ ድረስ ተብሎ እንዲህ ሆኖ የተዋቅሮ የተፈጠረ ኔጎሽዬሽን ነው ምናምን። ግን ምንድን ነው የሆነው? አሜሪካኖች እንደገቡ አራት ስብሰባ ተደርጓል። ሁለቱን ስብሰባ በታዛቢነት ገብተው በሶስተኛው ላይ ሲመጡ አደራዳሪ ሆኖ መጡ። በሚመጡበት ጊዜ ከሞላ ጎደል ግብጽ የጠየቀችውን በሙሉ እዚህ አሁን ረቂቅ ሀሳብ ላይ እንዲፈረምበት ከቀረበው በሙሉ ግብጾች ያዘጋጁትን ይዘው በመምጣታቸው፣ ያ በዛን ሰዓት ላይ ደግሞ በኢትዮጵያ ላይ ሊያደርጉት የሚፈልጉትን ተጽዕኖ በዛን ሰዓት ላይ ለኢትዮጵያ መንግስት በማስረዳታቸው ያን ጊዜ ነው ኢትዮጵያ ተቃወመች። የአሜሪካን በግድ በዚህ ጉዳይ ላይ እጇን የማስገባት ዓለም ባንክም በዚህ ጉዳይ ላይ ለአሜሪካን እንደገፉ ያደረገው ሮል ብዙ በብዙ ነገሮች ሲታይ የድርጅቱንም ቻርተር የሚቃወም ህገወጥ የሆነ ስራ በመሆኑን አልፎ ተርፎ ደግሞ ከአሜሪካን የበለጠ ወርልድ ባንክ በዚህ ጉዳይ ቋሚ የሆነ ድርጅት እንደመሆኑ፣ ምክንያቱም የትራምፕላንት አድሚኒስትሬሽን ነገ ጠዋት ሊቀየር ይችላል። ያኛው ግን ቋሚ የሆነ ድርጅት በመሆኑ ብዙ በኢትዮጵያ ጉዳይ ላይ በተለየ እዚህም ኢኮኖሚክ እርዳታን በሚመለከት ከአሜሪካን የማይተናነስም ይበልጥ እንደው እንጂ አስተዋጽኦ የሚያደርገው አካል እንደመሆኑ የእነሱም እዚህ ነገር ውስጥ መግባት ከፍተኛ የሆነ ጫና በኢትዮጵያ ላይ ፈጥሯል። እንግዲህ እዚህ ቅድም ያነሳሁት እባካችሁ ዝርዝሩን አንቀጽ ስጡን፣ ምን ጉዳዮች ናቸው አልዋጥላችሁ ያለው? ምን ጉዳዮች ናቸው በምንም አይነት መንገድ ይህንን ነገር ብንቀበል የኢትዮጵያን ህልውና አሳልፈን ሰጠን ያሰኛችሁ ጉዳዩ ሲባል አንደኛ በአጠቃላይ ቅድም ወንድሜ እንዳነሳው ግድቡን አሞላል የግድቡን ሴፍቲ መቆጣጠር የመሳሰለውን ነገር ልክ በኡጋንዳ ግድብ ስርዓት ግብጾች ሙሉ ቁጥጥር ያለባቸው ቪቶ ፓወር እንዳለባቸው በኢትዮጵያም ላይ ለማድረግ ነበር እና ይህን ደግሞ እነሱ በሚፈልጉት መንገድ በአጠቃላይ አገሪቷ ባለቤት ሳትሆን፣ በጉዳዩ አያቸው እነሱ እንደ ባለቤት ሆነው እኛ እንደ ተከራ የሆነን በእኛው ገንዘብ በዚህ ወደ ህዝብ ገንዘብ የተሰራን ሀብት እነሱ አስተዳዳሪዎች የሚሆኑበት በመሆኑ ይህ ለኢትዮጵያ በምንም አይነት መንገድ አንቀበልም የተባለ ጉዳይ ስለሆነ እዚህ ላይ ነው ያውል የፈረሙ ይህንን አንቀበልም ሲባል ያለው አማራጭ ምንድን ነው ሲባል፣ ከአምስት አመት በፊት ሶስቱ አገሮች የፈረሙበት ሜሞራንደም አለ ወይም የመግባቢያ አንቀጽ ትሪቲ የተፈራረሙበት አለ። እንዴት አድርገው ነጎሽት አድርገው ግድቡ ካለቀ በኋላ ውሃው እንዴት እንዲ የሚሞላ እንዴት አድርጎ የሴፍቲን ጉዳይ ሁሉ እንዴት ለማጣራትና ሁሉም አካላቶች ሳይጎዱ ይህንን ነገር ሊጠቀሙበት እንደሚቻል የሚያሳየውን ስርዓት ሶስቱ አገሮች በፈረሙበት የሱዳኑ አሁን ከስልጣን የወረደው ፕሬዚደንት አልባሽር አሁን ከስልጣን የወረዱት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አይበል አልሲሲ ነው ይመስለኛል። እነዚህም የፈረሙበት ተቋሚ የሆነ በሶስቱ ሀገሮች የተፈረመው አንቀጽ ተሰጠው መልስ ምንድን ነው? የአሜሪካን ያቀረበችውን ረቂቅ ስለማንቀበል ተመልሰን ወደዛ ወደ ሁለት ሺህ አስራ አምስት የተፈረመው ውል ጋር ሄደን ሶስቱ ሀገሮች ብቻ በዚህ ጉዳይ ላይ ሌላ ጣልቃም ሳይገባ በዛፍ ስምምነት መሰረት ኔጎሽሽን ይቀጥል ወደሚለው ስለሆነ እኛም ያልነው አሜሪካንን፣ እጅሽናንሺ ወርልድ ባንክ እጅሽናንሺ ኢትዮጵያ ከበፊት ተስማምተው በነበሩት የሶስቱ ሀገሮች ውል መሰረት ኒጎሽሽኑን ይቀጥሉ እና እጃቸውን አንሱ የምንለው ነው። እንግዲህ እንቅስቃሴው ዲያቆን ዮሴፍ ተፈሪ የኢትዮጵያውያንና አሜሪካውያን የዜጎች ምክር ቤት ሰብሳቢ ና ግድቡ የኔነው አስተባባሪ ወይዘሪት ሚሚ ወልደ ዮሀንስ ና አቶ ወንድማገኘው አዲስ ጽናት ለኢትዮጵያ አገር ወዳዶች ማህበር አባል ና ግድቡ የኔነው ዘመቻ አስተባባሪዎች ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። ካሳሁን ለምን ጊዜም ትብብር እኛም በጣም እናመሰግናለን። በዚህ አጋጣሚ ለመላ ኢትዮጵያ ይህን ፕሮግራም ለምትከታተሉ እባካችሁ ይሄ አባይ የኔ ነው የሚለውን ዘመቻ ተቀላቀሉን። በኢትዮጵያ ሉዓላዊነት ዙሪያ የምንሰራበት ትልቅ ነገራችን ነው እና አንዳንድ ደግሞ የምንሰማቸው ነገሮች አሉ። የኢትዮጵያ መንግስትን በመቃወም ይህንንም አባይን ወደ ሌላ የሚወስዱ ሰዎች እንዳሉ እየሰማን ነው። እንደ ፓርቲ እንደዚህ አይነት ነገር በፍጹም አያስፈልግም። በኢትዮጵያ ሉዓላዊነት ሁሉም አብሮ ሊቆም ይገባዋል። ይህን የማያደርግ ማንኛውም አካል ግን በምንም መልኩ ይቅርታ የማናደርግለት ነው እና እባካችሁን ይህን ዘመቻ ተቀላቀሉን እንላለን። እጅ በጣም እናመሰግናለን ስለተሰጠን እድል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or